ግጭት፣ ድርቅና መፈንቀለ መንግስት እያመሳት የምትገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለችግሯ መፍትሄ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ተናገሩ። በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻወልና የውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ዳርስ ከዳር ታየ በጉባኤው ላይ ስላላቸው ምልከታ የአሜሪካ ድምጽ ጠይቋቸዋል። አስማማዋየ ነው ተከታዩን አዘጋጅቷል። በዓለም አባል ሀገራት መሪዎች ተሳታፊነት በየዓመቱ በአሜሪካ ኒውዮርክ የሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰባ ስምንተኛው መደበኛ ስብሰባውን ካለፈው ማክሰኞ ጀምሮ በአሜሪካ ኒውዮርክ እየተካሄደ ይገኛል። የዓለም አቀፍ ጉባኤ ዓለማችን ከቅርብ ጊዜያት ወዲህ በገጠሟት አዲስ ለውጦችና ተግዳሮቶች ውስጥ እያለፈች ባለችበት በዚህ ወቅት እንደመካሄዱ መጠን ተጠባቂ እንደሆነ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ ዋና ተመራማሪው ዶክተር ዳርስከዳር ታዬ ይናገራሉ። ለውጥ ስንል በኢኮኖሚ ሊታይ ይችላል። በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያገለላቸው የመጡ ካሉ ሀገራት አንጻር ሊታይ ይችላል። ምን ማለት ነው? አለማችን ከቀዝቃዛው ዓለም ጦርነት ማብቃት በኋላ ለሀያ ሰላሳ ዓመታት የተረጋጋ አይነት ስርአት አለም አቀፍ ስርዓት የነበረበት ሁኔታ ነበር። ነገር ግን አሁን በከፍተኛ ደረጃ እያደጉ የመጡ ቻይና፣ ህንድ የመሳሰሉ ሀገራት በአለም ስርአቱ ላይ ራሳቸው ጎልፍ ተዋናይ የሆኑ የመጡበት ሁኔታ አለ እና ነባሩ የአለም ስርአት ላይ ጥያቄዎች እየተነሱ ያለበት ሁኔታ አለ። ከዛ በዘለለ ደግሞ ባለፉት ሶስት አራት አመታት በኮቪድ ምክንያት አለም ከፍተኛ ሆነ ራሱ በሽታው የፈጠረው ጫና ነበረ። ከዛ ደግሞ በሽታውን ተከትሎ የተፈጠረ የኢኮኖሚ ቀውስ አለ። ቀውስ ስልክ ከጫናው አለማገገም በፍጥነት አለማገገም አለ። ይሄ ሁኔታ ባለበት ፉክክር ባለበት ነው እንግዲህ አሁን የ የተባበሩት መንግስታት ድርጅት ጉባኤ እየተደረገ ያለበት ብዙ ትብብር የሚጠይቅበት ዘመን ላይ ነው አለም ያለችው። ነገር ግን ደግሞ ለትብብር አስቻይ የሆኑ ሁኔታዎች በከፍተኛ ሁኔታ እየቀነሱ ያለበት አለም ላይ ነው አሁን ያለ ነው። ዶክተር ዳርስ ከዳር አመታዊ ጠቅላላ ጉባኤ የአባል አገራቱ የግንኙነት መድረክ ሆኖ እንደሚያገለግል ጠቅሰው የተለያዩ ፍላጎቶቻቸውንና የገጠሟቸውን ችግሮች የመነጋገር አጀንዳ እንዲሆኑ የሚያቀርቡበትም ጭምር ነው ይላሉ። ብዙ ጊዜ በጠቅላላ ጉባኤው የውይይት አጀንዳና ትኩረት ላይ ልዩነቶች የሚስተዋሉት በዚህ ምክንያት እንደሆነ የሚያስረዱት ዶክተር ዳርስ ከዳር ዘንድሮም ይህ እንደሚጠበቅ ይጠቁማሉ። ምዕራባውያን አሁን ዩክሬን ትልቅ አጀንዳ አድርገው ሊያነሱት ይችላሉ። ታዳጊ ሀገራትና ቻይና ደግሞ የዘላቂ ልማት ግቦችን እንደ ትልቅ አጀንዳ። ምክንያቱም ቻይናን በምናይበት ጊዜ ከሌሎች ታዳጊ ሀገራት ጋር ያላትን ግንኙነት ለማሻሻልም ለማጠናከርም አንድ፣ ሁለተኛ ደግሞ የእሷ ፖሊሲዎችን ለማስፈጸም ዘላቂ ልማት ግቦች ትጠቀማለች። በዩኤን ውስጥም ለእነዚህ ግቦች መሳካት ፋይናንስ ከማቅረብ ጀምሮ ትልቅ አስተዋጽኦ ታደርጋለች። ሶስቷ ደግሞ ያኛውን ፍላጎት ላይ ትኩረት ልታደርግ ትችላለች። ይሄ የተፈጥሮ አደጋ፣ የአየር ንብረት ለውጡ እንደ አጀንዳ ደግሞ ትኩረት አድርገው የሚያነሱ ይኖራሉ እና የአገራት መካከል የአጀንዳ ልዩነት አለ፣ ትኩረት የመስጠት ልዩነት አለ። በአንድም በሌላ መልኩ የሚታዩ የጂኦፖለቲካው ፉክክርም መገለጫ ሆኖ እናገኘዋለን። የአጀንዳዎች የትኩረት ልዩነት በኢትዮጵያ በልዩ ልዩ መንግሥታዊ ስርዓቶች ውስጥ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራሻዋል በበኩላቸው በመድረኩ የሚነሱ የውይይት አጀንዳዎችና የውሳኔዎች ተግባራዊነት በዓለም አቀፍ ስርዓቱ ላይ ከፍ ያለ ተጽዕኖ ባላቸው ሀገራት ፍላጎት እንደሚወሰን ያስገነዝባሉ። አሁን ካለችበት የዓለም ችግር ለመውጣት የፖለቲካ ቆራጥነት ያስፈልጋል በተለይም በሰብአዊነት ላይ የተመሰረተ በህዝቦች ደህንነት ላይ የተመሰረተ በአለም የአየር ንብረት መጠበቅ ላይ ወይም መሻሻል ላይ የተመሰረተ እንዲሆን አብዛኞቹ ሀገሮች ሲያምኑ ይሆናል። እንደተለመደው ብዙ ውሳኔዎች ይተላለፋሉ። ቢተላለፉም የሚገጥም የሚተገበሩም የማይተገበሩም አሉ። ለመተግበር ግን ጡንቻ ያስፈልጋል። ለመተግበር ጡንቻ ያስፈልጋል። ዝም ብሎ ትንንሹ ሀገር ሁሉ ይሄ ይደረግ ይሄ ይደረግ ብሎ ሲጮህ፣ እርግጥ እዛ ላይ አብረው ያጨበጭባሉ። በኋላ ግን ብዙዎቹ አይፈጸሙም። ዞሮ ዞሮ ማን ነው ፈጻሚ የሚባለው ነገር ሲታይ፣ የዩናይትድ ስቴትስ መንግስት ከፍተኛ ተጽዕኖ አሉ። ወደድንም ጠላንም፣ ዞሮ ዞሮ የዩናይትድ ስቴትስ ተወካዮች የሚከተሉት እና አብረው አጅበው የሚደረገው የስብሰባ ውሳኔ አሰጣት የበላይነት ተቀባይነት አለው። የተባበሩት መንግስታት ድርጅት አሁን ባለው ዓለም አቀፋዊ ስርዓት ሰላምና ደህንነትን የሚያስጠብቅ ባለ ብዙ ወገን ተቋም እንደሆነ ይታመናል። ከቅርብ ጊዜያት ወዲህ ግን ከውክልናና ገለልተኝነት ጋር በተያያዘ በአባል ሀገራቱ ትችቶች ሲሰነዘሩበት ይስተዋላል። እነዚህ ትችቶችና ጥያቄዎችም በጠቅላላ ጉባኤው ዓመታዊ ስብሰባ ወቅት ጎላ ብለው ይሰማሉ። ዶክተር ዳር እስከዳር ታየ እንደሚሉት በተለይ ድምፅን በድምፅ የመሻር መብት ባላቸው የጸጥታው ምክር ቤት ውክልና ላይ የሚነሱ ትችቶች አሁን በብዛት እየተስተጋቡ መጥተዋል። በተባበሩት መንግስታት ድርጅት ውስጥ በሚገኙ በጣም ብዙ ሌሎች ተቋማት ከስሩ ባሉ ሌሎች ተቋማት ብሪተን ውድስ ኢንስቲቱሽንስ የሚባሉት የአይኤምኤፍ ወርልድ ባንክ የምንላቸው የዓለም ንግድ ድርጅት ሁሉም ላይ አሁን የሪፎርም ወይም የማሻሻያ ጥያቄ እየተነሳ ነው ያለው። የሁለተኛ ዓለም ጦርነት ሲያበቃ አሜሪካ አሸናፊውን አወጣች። ከዛ እሷ ደግሞ በዓለም የዓለም ሰላም ሊጠበቅ የሚችልባቸው ተቋማት ስትመሰርት በሰላምና ደህንነት እና በፖለቲካ የተባበሩት መንግስታት ድርጅት ነው የተመሰረተው። እዛ ጋር ደግሞ አሸናፊ ሀገራት የጸጥታው ምክር ቤት ቋሚ መቀመጫ፣ ድምፅን በድምፅ የመሻር መብት ያላቸው ሀገራት እንዲሆኑ ተደረገ። አስራ ዘጠኝ ሰባ ሁለት ላይ ቻይና ታይዋንን ተክታ ጆን እንድታደርግ ያንን የጸጥታው ምክር ቤትን የቋሚ መቀመጫነት እንድታገኝ ሆነ። ስለዚህ እስከ ቅርብ ጊዜ ድረስ አሜሪካንን በኢኮኖሚ እና በኢኮኖሚ የሚቀናቀናት ያን ያህል እሷን መገዳደር የሚችል ሀገር ስላልነበረ አብዛኞቹ የዓለም ሀገራትም በእሷ ስርዓት ውስጥ ሆነው እያደጉ ስለነበረ ብዙም ተቃውሞ ተቃውሞ ቢኖርም ያን ያህል በመንግስታት ደረጃ ፖሊሲ ተይዞለት ሲቀርብ ብዙም አይሰማም ነበር። ነገር ግን አሁን በተለይ እንደ ቻይና አይነት ሀገራት በጣም በከፍተኛ ሁኔታ እያደጉ መምጣት እና ከአፍሪካም አካባቢ ደግሞ ድምጾች መሰማት ይሄ የጸጥታው ምክር ቤት በዓለም ዋና ዋና ጉዳይ የሰላምና የደህንነት ጉዳይ ላይ አምስት ሀገራት ብቻ እንዲወስኑ እያደረገ ነው። ስለዚህ ውክልናው መስፋት መቻል አለበት የሚል ጥያቄ ይነሳል። ከአፍሪካ የተወሰነ ሀገር መግባት አለበት። ከኤዥያ ደግሞ ወይ ህንድ እና ጃፓን ከሁለት አንዱ ወደ መግባት አለባቸው። እንደ ጀርመን አይነት ሀገር ሊገባ ይገባል። ከላቲን አሜሪካም እንደዚሁ የሚሉ ጥያቄዎች ከዚህም ከዛም እየተነሱ ያለበት ሁኔታ አለ። ግን ይሄ ራሱ ያው እያንዳንዱ ውሳኔ በሁሉም ሀገራት ድጋፍ ማለፍ ስላለበት የመሳካት እድሉ ይሄ ራሱ ዝቅተኛ ነው። አሁን ላይ አሜሪካን ራሱ ብታይ የእነዚህ ተቋማት ሪፎርም እንዲደረጉ እንደግፋለን ሲሉ ትሰማለህ። እነ ቻይናም ሪፎርም ይደረጉ ሲባል ይሰማል። ልዩነት የሚመጣው እንግዲህ ማን ይግባ ማን ይጨመር የሚለው ላይ ልዩነት ሊመጣ ይችላል። በእርግጥ በዩክሬንና ሩሲያ መካከል እየተካሄደ በሚገኘው ጦርነት ደረጃ ዓለም በሁለት ጎራ የሚያሰልፉ ችግሮች ሲከሰቱ የተቋሙን ታማኝነት እንደሚፈትን የሚጠበቅ እንደሆነ አምባሳደር ተፈራሻው ይቀበላሉ። ይህም ሆኖ የተባበሩት መንግስታት ድርጅት ከምስረታው ጀምሮ በሰላም ማስከበር በኩል ለዓለም ሰላምና ደህንነት ያበረከተውን አስተዋጽኦ ሊሽር እንደማይችል አምባሳደሩ ይሞግታሉ። ይሄ ድርጅት ከተቋቋመ ወዲህ ለሰው ልጆች ትልቅ ተስፋ ሆኖ የቆየ ድርጅት በመሆኑ ከነ ድክመቱም ከነ ጥንካሬውም ያለው የዓለም ሕዝብ የሰላምና የደህንነት ተስፋ የተባበሩት መንግስታት ድርጅት ነው። ነገር ግን አባላት በምን አይነት ሁኔታ ያንን ድርጅት ተቀላቅለው ያገለግላሉ፣ ይጠቀሙበታል፣ ይህ ሌላ ጥያቄ ነው። ምክንያቱም እያንዳንዱ ሀገር የራሱን የልዕልና ክብርና ሌላም የራሱን ብሔራዊ ጥቅም የሚያስከብርበትን መንገድ ለማራመጃ ወይንም ለማጠናከሪያ የሚጠቀምበት ነው እና የተባበሩ መንግስታት ድርጅት እንደሚታወቀው በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም፣ በስደተኞች ድርጅት፣ በህጻናትና እናቶች ድጋፍ ማለት ዩኒሴፍ በዩኔስኮ በዓለም ጤና ድርጅት በዓለም የሕዝቦች ፍሰት ድርጅት እና በዓለም ምግብ ድርጅት፣ በዓለም እርሻ ድርጅት፣ በእነዚህ ሁሉ በሚያደርገው ስራ ብዙ ያልተዘመረለት በጎ ነገር ፈጽሟል። በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ወክልና አባልነትን የሚፈቅድ ማሻሻያ እንዲደረግ ከሚጠይቁት መካከል የአፍሪካ ሕብረትና አባል ሀገራቱ ይገኙበታል። የፖለቲካል ሳይንስ ተመራማሪው ዶክተር ዳር እስከ ዳር ታዬ ግን ግጭት፣ ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰባስምንተኛ ዓመታዊ የመሪዎች ስብሰባ ለችግሯ የሚበጃት መፍትሄ የምጠበቅበት ጊዜ እንደሆነ ያመለክታሉ። እንደ አፍሪካ ከዛም ደግሞ እንደ ኢትዮጵያ ብዙ ተግዳሮት እየገጠመን ያለበት ወቅት ላይ ነው ያለ ነው። ለምሳሌ የዚህ አየር ንብረት ለውጥን እንኳን ብንወስድ በአፍሪካ ቀንድ ለተከታታይ አምስት ስድስት ዓመት ምስራቅ ኢትዮጵያ አካባቢ እና ሶማሊያ፣ ኬንያ ከፍተኛ ድርቅ የነበረበት ሁኔታ አለ። ቅርብ ጊዜ ደግሞ እንደ ሊቢያና ሞሮኮ የተከሰቱ የተፈጥሮ አደጋዎች አሉ። ከጸጥታ ችግር አንጻር ካየን እንደ አዲስ መፈንቅለ መንግስት እየተስፋፋ ያለበት ሁኔታ አለ። የውስጥ ግጭት እየተስፋፋ አካባቢዎች አሉ እና ብዙ ችግሮች የዘላቂ ልማት ግቦች መሳካት አስፈላጊ የሆኑ የገንዘብ አቅርቦት ላይ አፍሪካ አቲንክ አሁን ብዙ የዓለም አቀፍ ድጋፍ ትብብር የምትፈልግበት ወቅት ላይ ያለችው በተባበሩት መንግስታት ድርጅት እንደዚህ አይነት ችግሮች መፍትሄ የማግኘት እድላቸው ብዙ ባይሆንም ግን አይ ቲንክ ዓለም ከተባበረ ይኖራል ብዬ አስባለሁ። ትልቁ ነገር ከተሳካ ሊሆን የሚችለው በዚህ በኢትዮጵያ በተለይ እና በተወሰኑ ሀገራት በዚህ በተባበሩት መንግስታት ድርጅት በዘላቂ ልማት ክቦች ስማነት ላይ የተወሰነ ስምምነት ላይ ከተደረሰ እሱ ራሱ አንድ ትልቅ ስኬት ነው ብዬ እኔ ወስዳለሁ። አይ ቲንክ እዛ ጋር የሆነ ነገር ይጠበቅ። በይፋ ከተጀመረ ቀናትን ባስቆጠረው የተባበሩት መንግስታት ጠቅላላ ጉባኤ ሰባ ስምንተኛው ዓመታዊ መደበኛ ስብሰባ አንድ መቶ ሃምሳ የዓለም ሀገራት በመሪዎቻቸው ደረጃ ተወክለው እየተሳተፉ እንደሚገኙ ተገልጿል። በተለመደው የተቋሙ አሰራር መሪዎቹ በተመደበላቸው የጊዜ ሰሌዳ መሰረት ንግግራቸውን ለጠቅላላ ጉባኤው ማሰማታቸውንም ቀጥለዋል። የተባበሩት መንግስታት ድርጅት መስራች የሆነችው ኢትዮጵያም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሯ አቶ ደመቀ መኮንን በኩል በጠቅላላ ጉባኤው ላይ ተወክላለች። አቶ ደመቀ ከጠቅላላ ጉባኤው ጎን ለጎን ከትላንት በስቲያ ረቡዕ መስከረም ዘጠኝ ቀን በተካሄደው የጸጥታውን ምክር ቤት ስብሰባ ላይ ምክር ቤቱ ፍትሐዊ ውክልና እንዲኖረው ጥሪ ያቀርበዋል። አለም አቀፍ የፋይናንስ ተቋማትም የታቀደውን ዘላቂ ልማትና እድገት እንዲያሳኩ አስቸኳይ ማሻሻያ ማድረግ እንደሚገባቸውም አስገንዝበዋል። ለአሜሪካ ድምጽ አስማሟይ ነው፣ ዋሽንግተን ዲሲ።